የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በሀያ ሁለት በሀያ አምስትና በሰላሳ አንድ ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የማደንቃቸውን ሰዎች ሳስመስል በጣም ይቀለኛል። ሉ ሀይሌንም በዚ ስለማደንቀው ሀይሌም ደስ የሚል ደግሞ አስመስለውም የሚቆጣ ሰው አይደለም። ቢሮ ሄጄ በራሱ ወንበር ላይ ያስቀምጠኝ እኛ አክብሮኝ እኔ በራሱ ድምፅ እያወራሁት ሰርቻለሁ። ከዛ በፊት አይቶ ስለማያውቅ ነው መሰለኝ በጣም ደንግጦ ነበረ። እንደዚህ ግን ምልክ አልጠበቅኩ ከምን ነበር ገብቶ ቀለድ እንደዚህ ስትታይ አትመስልም ምልቆ ስ የሀገር ውስጥና የውጭ ሀገር መሪዎች እንዲሁም ታዋቂ ሰዎችን ተመስሎ መጫወት የኩምክና አንደኛው ዘርፍ ተደርጎ የሚወሰደው የዚህ ጥበብ ባለሙያ ነው። አብይ መላኩ በመድረክ ስሙ ጃሚ፣ እሱም አብሮን ያመሻል። መሰንበቻውን በዋሽንግተን ዲሲና በአቅራቢያው የሚገኙ ከተሞች መድረኮችን ያደመቁ ሁለት እውቅ ኢትዮጵያውያን የሙዚቃ ሰዎች አንጋፋው የሙዚቃ ሰው የኢትዮጃዝ አባት ሙላቱ አስታጥቄና ሌላው እውቅና አንጋፋ የሙዚቃ ሰው ድምፃዊና የፒያኖ ተጫዋችም ነው ግርማ በየነ። የሙዚቃ ዜና በመጽሔቱ ገጽ ገለጥ ሲደረግ እናገኛቸዋለን። እሁድ ሐምሌ 14 2016 ዓ ም ሰላም ጤና ይስጥልን። እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ይታየናል እስከ ፕሮግራማችን ፍጻሜ ከምሽቱ አራት ሰዓት ድረስ አብረናችሁን ዘልቃለን አብራችሁን አምሹ አሁን የሰዓቱን የዓለም ዜና እናስቀድማለን ጠብቁን እንደምን አመሻችሁ። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ዶናልድ ትራምፕ ከግድያ ሙከራ ከተረፉ ወዲህ ለመጀመሪያ ጊዜ የምርጫ ቅስቀሳ ዘመቻ ያከናውኑ ትራምፕ ከአዲሱ የፕሬዚደንታዊ የምርጫ ውድድር አጋራቸው ጋር የከፍተኛ ፉክክር መናገሻ ወደሆነችው ሚችጋን ግዛት ተመልሰዋል። ልክ የዛሬ ሳምንት በዚህ ሰዓትና ደቂቃ ነበረ ብለው በመጀመር ጆሮቸውን በደም ለውሰው አንድ ደጋፊያቸውን ገድሎ ሁለቱን ባቆሰለው የሐምሌ 13ቱ የፔንስልቬኒያ ተኩስ ጥቃት ዙሪያ በታዳሚው ሐሳባቸውን አጋርተዋል። ከፊታቸው ቆምኩት በፈጣሪ ክብር ብቻ ነው ያሉት ትራምፕ ጆሮቸው ተሸፍኖ በት የነበረው ነጭ ፋሻ የቆዳቸውን ቀለም በሚመስል መሸፈኛ መተካቱን ተናግረዋል። እዚህ ስፍራ መገኘት አልነበረብኝም ሲሉም አክለዋል። ትራምፕን የኦሃዮ ግዛቱ ሴናተር ጄዲ ቫንስ የተቀላቀሏቸው ሲሆን ሁለቱም ሚልዋኪ በተደረገው የሪፐብሊካኑ ብሔራዊ ጉባኤ ላይ የሪፐብሊካኑ ፓርቲ እጩዎች መሆናቸው ከተገለጸ በኋላ በጋራ የተገኙበት መድረክ ሆነዋል። ሚቺጋን በህዳር ወር የሚካሄደውን ፕሬዚደንታዊ ምርጫ ውጤት ይወስናሉ ተብለው ከሚጠበቁ የፓርቲ የበላይነት የሚቀያየርባቸው ግዛቶች መካከል አንዷ ናት። ትራምፕ በአውሮፓውያኑ 2016 ምርጫ በ10 ሺ ድምፆች በጠባብ ክፍተት የግዛቲቱን አብላጫ ድምፅ አሸንፈዋል። ሆኖም ዲሞክራቱ ጆ ባይደን ወደ ፕሬዚደንትነት ባመሩበት የአውሮፓውያኑ 2020 ድሉም በመገልበጥ ትራምፕን በ150 ሺ ድምፆች በመብለጥ የግዛቲቱን አብላጫ ድምፅ አሸንፈዋል። ከፍተኛ ቁጥር ያለው ህዝብ በተገኘበት የምረጡ እንቅስቀሳ ንግግራቸው ላይ ትራምፕ ህገወጥ ስደተኞችን በገፍ እንደሚያባረሩና በፖለቲካ ጠላቶቻቸው ላይ የበቀል እርምጃ እንደሚወስዱ ሲዝቱ ቢሰሙም ለዲሞክራሲ አደጋ ስለመሆናቸውና ስለ ጽንፈኝነታቸው ይነዛሉ ያሏቸውን ጥረቶች ግን አስተባብለዋል። በትራምፕ ሁለተኛ የሥልጣን ዘመን ፖሊሲና ግላዊ እቅድ ላይ ከሚያተኩረው በቀድሞ የአስተዳደራቸው ባለስልጣናት የተረቀቀው የሄሪቴጅ ፋውንዴሽኑ እቅድ 2025 በድጋሚ ራሳቸውን ለማግለልም ሞክረዋል። ዘገባው የአሶሽየትድ ፕሬስ ነው። የእስራኤል ጦር ከየመን የተተኮሰ ሚሳኤል ዛሬ እሁድ አየር ላይ ማምከኑን አስታወቀ። ይህ የተሰማው የእስራኤል የጦር አውሮፕላን በአረቢያ ባሕረ ገብ መሬት ላይ የሚገኙ በርካታ የሁቲ ኢላማዎችን በደበደበ በሰዓታት ውስጥ ነው። ሁቲዎች በቴል አቪቭ ላይ ላደረሱት የሰው ሕይወት ለቀጠፈ የድሮን ጥቃት አጸፈ የሆነው የአሁኑ የእስራኤል ጥቃት እስራኤል ለዘጠኝ ወራት ያክል ከሐማስ ጋር ጦርነት በገባችበት ወቅት በተደጋጋሚ ለተሰነዘረባት የሁቲዎቹ ጥቃት የተሰጠ የመጀመሪያ ምላሽ ነው። በሩቅ ጠላቶች መካከል ብጥብጥ መፈንዳቱ እስራኤል በቀጠናው የኢራን ውክል ተዋጊዎችን የምትፋለምበት ሌላ አዲስ የፍልሚያ ግንባር እንዳይከፍት አስግቷል። የእስራኤል ጦር ቅዳሜ ምሽት በምዕራብ የመን የሁቴዎች ጠንካራ ይዞታ በሆነችው ሆዳይዳ የወደብ ከተማ ላይ የአየር ጥቃት መፈጸሙን አረጋግጠዋል። ጦሩ በአሜሪካ ሰራሾቹ ኤፍ18ና ኤፍ35 የጦር አውሮፕላኖች የፈጸመው ጥቃት በሁቲ አማጽያ ለተሰነዘሩ በመቶዎች የሚቆጠሩ ጥቃቶች አጸፋ መሆኑንም አስታውቋል። እስራኤል ከዩናይትድ ስቴትስ ብሪታንያና ሌሎች ምዕራባውያን አገሮች ጋር በመሆን ሙሉ በሙሉ ማለት በሚቻል ደረጃ የሁቲ ሚሳይሎችና ድሮኖችን ጉዳት ሳያደርሱ ማምከን ችለዋል። ይሁንና ዓርብ ዕለት ማለዳ የእስራኤል አየር መከላከያን ጥሶ በንግድና ባህል መካከል መናገሻዋ ቴልአቪቭ ላይ ያረፈ ድሮን አንድ ሰው ገድለዋል። በሰነዓ የሚገኘው የጤና ሚኒስቴር በሁዳይዳ ባደረገው የመጀመሪያ ዙር ቆጠራ ሰማንያ ሰዎች መጎዳታቸው እንደደረሰበት አስታውቋል። አብዛኞቹ በከፋ ሁኔታ በእሳት የመለብለብ አደጋም ገጥሟቸዋል። የእስራኤል ጥቃት በወደቧ ከተማ ከፍተኛ እሳት መቀስቀሱም ተነግረዋል። ዘገባው የአሶሺየትድ ፕሬስ ነው። የተከለከለን ጸረ ሙስና ሰልፍ የፊታችን ማክሰኞ ለማከናወን እንደሚገፉ እየተናገሩ የሚገኙ ዩጋንዳውያን ተቃዋሚ ሰልፈኞች በእሳት እየተጫወቱ ነው ሲሉ የሀገሪቱ ፕሬዚደንት አስጠነቀቁ። አንዳንድ አካላት ሕገወጥ ሰልፍ ለማድረግ ነውጥ ለመፍጠር አቅደዋል ብለዋል ፕሬዚደንት ዮሪ ሙሴቬኒ ቅዳሜ ምሽት በተሰማ የቴሌቪዥን መልእክታቸው። ሙሴቬኒ ምስራቅ አፍሪካዊቷን ሀገር ከ1986 የአውሮፓውያኑ ዘመን ጀምሮ በጠንካራ ክንድ መርተዋል። እሳቸው ካለተጨማሪ ማብራሪያ ለውጭ ሀገራት ፍላጎት የሚሰሩ አካላት በተቃውሞ ሰልፈኞች መካከል እንደሚገኙ ተናግረዋል። ቅዳሜ ማለዳ ላይ የዩጋንዳ ፖሊስ ለአስተባባሪዎች በመዲናዋ ካምፓላ ሊደረግ ለታቀደው ሰልፍ ፍቃድ እንደማይሰጥ አስታውቋል። ባለሥልጣናት አንዳንድ አካላት ሰልፉን በሀገሪቱ ብጥብጥ ለመቀስቀስ፣ ለራሳቸው ጥቅም ለመዋል ስለማቀዳቸው የቀደመ መረጃ ደርሶናል ብለዋል። የህዝብ ብጥብጥ መንስኤ የማይሆኑና የህጋዊ ዜጎችን ህይወት የማይረብሹ ሰልፎችን የመፍቀድ ብቸኛ ስልጣን ያለው ፖሊስ መሆኑን የሀገሪቱ ፖሊስ ስምሪት ኃላፊ ፍራንክ ማውሲጋዋ ለኤኤፍፒ ተናግረዋል። የሰልፉ አስተባባሪዎች በቅዳቸው እንደሚቀጥሉም ተናግረዋል። በሰልፉ ለመቀጠል የፖሊስ ፍቃድ አያስፈልገንም ያሉት ከሰልፉ ዋነኛ መሪዎች መካከል አንዱ የሆኑት ሉዊዝ ኦሊኩዌን ኦፕሊሲ ህገ መንግሥታዊ መብታችን ነው ብለዋል። በትናንት ነው ዕለት ተቃዋሚ ሰልፈኞች ሙስናን ችላ ብለዋል ሲሉ በሚከሱት የሀገሪቱ ፓርላማ በኩል ለማለፍ ተስፋ ሰንቀዋል። ትራንስፓረንሲ ኢንተርናሽናል የተባለው ለትርፍ ያልተቋቋመ ተቋም በዩጋንዳ ያለውን የሙስና ግንዛቤ ዝቅተኛ ደረጃ ላይ አስቀምጠዋል። መጠነኛ ሙስና ያለባቸው ሀገራት ከፍተኛውን ደረጃ በያዙበት 180 ሀገራት በተጠቀሱበት ሰንጠረዥ ላይ ዩጋንዳ በ141ኛ ደረጃ ላይ ትገኛለች። አድማጮቻችን ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት የአሜሪካ ድምፅ ዝግጅት ጋር አብራችሁ ቆዩ። እሁድ ሐምሌ 14 2016 ዓ ም በድጋሚ ጤና ስጥልን እንደምንሰነበታችሁ፣ ውድ የፕሮግራማችን ተከታታዮች፣ ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታየና አሉላ አከበደናል። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት ድረስ አብረናችሁ እንቆያለን። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። በቃ ቁጥር ሁለት አንዳንዴ አንጎሌን እንደ ጃንጥላ ጥፌ አገሬን በወግ ሰልችቼ ፍቅሯን ከልቤ አጠንፍፌ ወደ እሷ የሚያደርሱኝን መንገዶቼን ሁሉ አጥሬ ሌላ ሌላ ሀገር አያለሁ። አገሬ ግን እንደ ጌታ የስቅለት ቀን በአራት አቅጣጫ ተወጥራ እመስቀል ላይ ተቸንክራ ጣሯን ቁልቁል በማሰማት ነገዋን በእኔ ለማየት ላማ ሰበቅታን ያለችኝ ለማን ተውከኝ? በዚህ ሰዓት ፊቴን መልሼ አየኋት፣ ሐሳቤን እንደ መስዋዕት ሰብስቤ ያቀረብኩላት። ዳሩ ሽሽት የት ሊያደርሰኝ? ምኗንስ ለማለተዋት እንኳን አትርሳኝ እያለች ብትተወኝ እንኳ ላልተዋት አልኩኝ። ለራሴ የነገርኩት ሩቁን የአንጎሌን ዣንጥላ መልሼ የዘረጋሁላት፣ አፈሯን ጠርጌ ቁጭ አልኩ ትንሣኤዋን ላልምላት። ይቺ ነች አገሬ ማለት ሞታ እስከምትነሳ ተኝታም እስከምትነቃ፣ አገሬ እችው ነች በቃ። ክቡራትና ክቡራን አድማጮቻችን የሳምንቷ ምርጥ ባደረግናትና ሀገር ህናት በቃ ቁጥር ሁለት በተሰኘችው የገጣሚ ነቢይ መኮንን ግጥም ዝግጅታችንን ጀምረናል። አሁን ደግሞ ቀዳሚዋን ስልት እናስከትል ከመሰለ ወጣት ትሩልኝ ቶሎ በፍጥነት Press at the Hallo I can't my late some come as The dress the dress when የሀገር ውስጥና የውጭ ሀገር መሪዎች እንዲሁም ታዋቂ ሰዎችን ተመስሎ የመጫወት የሁለቱን ዓለም ጫፎች ሊያውም ከአገር ከቀዩ ሳይርቅ በዚህን ያህል ቅርበት መሳል የቻለ ባህር ተሻግሮ ታዳሚው ካለበት በቅጽበት ደርሶ የጥበቡን አድናቂ ስሜት የሚኮረኩር ለዛ ከኩምክና ጥበብ ዘርፎች አንዱ የሆነውን ክህሎት ጥሩ አድርጎ ተክኖታል። በቀደመው የራዲዮ መጽሔት ስታንዳፕ ኮሜዲ በተሰኘው የኩምክና ትርኢት ሞያ የተሰማሩ በዩናይትድ ስቴትስ የሚኖሩ የውጭ ሀገር ተወላጆችን ባነሳንበት ዝግጅት አስተዋውቀነዋል። አብይ መላኩ በመድረክ ስሙ ጃሚ ይባላል። ቀልድና ቁም ነገርን ውበትና ለዛው ያደረገው ጥበብ ታሪኩ ከሚነገርበት ስፍራ ሰተት አድርጎ የመውሰድም አቅም አለው። ወደ ቆይታችን እንውሰዳችሁ። ሲሆን የማስታውሰው ሌሪ ለንደን ሬዲዮ ላይ በጣም ያው የሙዚቃ ምርጫ ፕሮግራም ነበሩ። ከአፍሪካ የሚሰራል ከኤዥያም፣ ከሁሉም ኮንቲነንት ነበር የሚያደርገው እና ልጅ ሆኜ ትዝ ሚለኝ ሙዚቃ ሲመረጥ ከኢትዮጵያ ሲናገር የእኛን ስም ሲያነበው በሱ አክሰንት ነው ያነበው እና ሪ ንን ሪ ንን ኢትዮጵያ ቢቢሚቲ እና ላይክ ስማቸውን ሲጠራው ነበር በጣም ደስ የሚለኝ። ወጣ ያላክሰን ስለሆነ ትንሽ ደስ ይላል። ያኔ እንግዲህ እንዲበለየለት በታወቀ መንገድ ሰዎችን ድምፅ እና ገጽታ ያስመስልክ መጫወት ባትጀምርም ውስጥህ ነበር ማለት ነው። ስትከታተለው አዎ፣ የሆነ ቦታ ሄዶ ተቀምጦ ነበር እና በኋላ ነው ማውጣት የጀመርኩት ግን ልጆኛት እዚህ ይለኛል። አብይ ምልአክ እንግዲህ ለመጀመሪያ ጊዜ በአሜሪካ ድምፅ መገናኘታችን ነው። በርቀት ስራህን ለረጅም አመታት ጥቅታት እያለው እንዲያውም ለየት ያለ አጋጣሚ ነበረን። የዛሬ አስር ዓመት ግድም ይመስለኛል የጋራ ወዳጃችን የሆነ አንድ ሰው ስራዎችህን በሲዲ ቀርጾ ያስተዋውቀኛል። በጣም አስገራሚ ነበሩ። ዓለም አቀፍ ታዋቂ ሰዎችን እንድታውቃቸው ጭምር ብዙ ድሎ የሌለህ የሚመስሉትን ኢትዮጵያ ውስጥ ሆነ ከነሱ አገር ውስጥ እስከታወቁት ድረስ እነሱን ተመስለህ ማስመሰል የሚለውን ቃል አልመርጠውም። ተመስለህ የተጫወትክባቸውን አደመጥኩ። ከወዳጀ ጋር ተስማማን ተስማማንና፣ አንተም ተስማምተህ ደወልንልህ። ምን ተፈጠረ? አልተሳካልንም። የሚያንቀለል ለማድረግ በዛ ሰዓት ያኔ የምር የእውነት ለመናገር አሁን ለማስታወስ በጣም እየሞከርኩ ነው በተመሰጠ ስሜት ነበር ያንን ቃለምልልስ ምልልስ እንድንሰራ ፈለግኩት። አስታውሰዋለሁ በጣም አይናፋር ልጅ ያገኘው ይመስለኛል ስነጋገር። እንደውም መጨረሻ ላይ ወዳጃችንን ጠየቅኩት እንደ እርግጠኛ ነህ? ይሄ ራሱ ነው እነኚን ስራዎች እሰራ አልኩት። ይበልጡን ስለኔ ነበር የምትነግረኝና በጣም አይና አፋር ልጅ ግን ደግሞ ይህንን የመሳሰሉ ስራዎች ሰርቶ ብዙም ስለ ራሱ መነጋገር ያልፈለገ ልጅ ሆነ ተሰማኝ። አልተሳካልንም። በዛ ሰዓት ሌላ ቀጠሮ ተቀጣጠርን። ከአስር ዓመት በኋላ መገናኘታችን ነው መለሰል ጊዜ ቢፈጅም ዋናው መገናኘታችን ነው መገናኘታችን ነው ደስ የሚለው ለየት ያለ አጋጣሚ ስለነበረን ለማስታወስ ያልነው ተመስለህ የምትጫወታቸው ቀደም ብዬ ጠቆም እንዳደረግኩት እየተጋነነ እስኪመስለን ድረስ ነው ብዙ ነገሮችን ማወቅ ይጠይቃል እና አንድን ነገር ማስመሰል ድምፅ ብቻ አይደለም። አካልንም፣ እንቅስቃሴንም፣ ሰውየው የሚያስበውንም ጭምር ተመስሎ መጫወት ከህክምና ክህሎት ዘርፎች ተለቅ ያለ የሚመስለኝ ነው። ስለራሱ ራሱ ስለ ጥበቡም እንነጋገራለን። እስኪ ስለ አንተ ጉዞ በማውራት እንደርደር። እንዴትና የተጀመረ መንገድህ? ታለንቶ የነበረው ድሮም ጀምሮ ነው ያው ሁሉም ሰው ራሱ መክሊት አለውና ድሮ ትምህርት ቤት አሁን የሆነ ጊዜ ላይ ነው ያስታወስኩት እና የጥናት ክፍል የሚባል ነገር ነበረ ከክላስ ውጭ። ኤሌመንታሪ ሆነን ማለት ነው። ያኔ አስተማሪዎችን ወጣ ያለ ድምፅ ያላቸውን አስተማሪዎች እንደዚህ ለፋሚሊ ለአንዳንድ በጣም ለቅርብ ጓደኞቼ ትንሽ፣ ቅድም ያልከው አይናፋርነቷም አለች እና ለሁሉም ሳይሆን ለተወሰኑ ግሩፖች አቀርብ ነበር። ከዛ በኋላ ሃይስኩልም ስገባ እንደዚህ ለአንዳንድ ጓደኞቼ ብቻ የአስተማሪዎችን ድምፅ መስራት ጀመርኩ። ዩኒቲ ኮሌጅ ስገባ ግን ታለንት ሾው ነበር። እዛ ታለንት ሾው ላይ አሸነፍኩኝ። ከዛ በኋላ ይሳቃል ኢንተርቴንመንት ነበረ። ይሳቃል ነዩብ ጋር ሰራ ነበር። ከዛ ደግሞ ሴፉ ፋንታሁን ጋር የሴሌብሪቲ ፕራንክ ፕሮግራም ላይ ሌሎችም። ከዛ በኋላ ነው መንገዱ እየተከፈተ የመጣው። ዋናው ግን ታለንቲን ዲስከቨር አረኩብ የማስበው ዩኒቲ ኮሌጅ ውስጥ ነው። እነማንን ነበር ተመስለ የምትጫወተው፣ በዛ ጊዜ የእነሱን ድምፅና እንቅስቃሴ፣ አስተሳሰብ ለማንጸባረቅ የምትሞክር የነበረው? ዩኒቲ አንዳንዴ ክላስ ስማር ሲደብረኝ አስተማሪዎችን ነው ማስመስለው። ማለት እስላቸዋለሁም አንዳንዴ እና ያስመስላለሁ። በብዛት ከህንድ የሚመጡ አስተማሪዎች ነበሩ እና አካውንቲንግ ክላስ ምናምን ስንማር አክሰንታቸውን ይዝ ነበር እና አንድ እንደውም አስታውሳለው ረዘም ያለ सूर्या सूर्या ना वो मिनी बाल सोई है ना बरे यहाँ दस्ते मारे अकाउंटिंग है ना अंडर का ना दही का ये ना कज़ा बहुत हम तुम जुनी कर रहे हैं यू गाय ओवर देर आले कज़ा यस सर कुछ यू चूज प्रोडक्ट ए और प्रोडक्ट बी आले कज़ा आई चूज प्रोडक्ट ए आल कुछ इफ यू चूज प्रोडक्ट ए देन यू आर ए बिग አዎ ወይስ ያንተ ያንተ አስመስለ የጀመርከው ነው። ይሄ ራሱ ያለኝን ነው ራሱ ያለኝ። አዎ ሳንቲም ላይ ስለማይቀልዱ ገብቷል። እና እንደዚህ አይነት አስተማሪዎችን እየሰራው ከዛ የጓደኞቼን የቤተሰብ እየሰራው ነው። ከዩኒቲ በደንብ ቢልድ እያደረኩት የመጣሁት የሱ ምክንያት አሁን ያልከን ውድ ነገር መረጥክ ነው። ምንድን ነበረ ምክንያቱ እንዲህ አይነት አስተያየት እንዲሰጥ? ምንድን ነው ፕሮዳክት ኤን ከመረጥክ ትከስራለህ ነው። ዲን ነበር መምረጥ የነበረብህ ነው። እና ኢቨን ራሱ ፕሮፊታቢሊቲ አውድ ቢዝነስ ሲል ነበር። እና በጣም አልችልም እንደዚህ አይነት ነገር ሰማ ስቅ አለው እና እንደዚህ አይነት ወጣ ወጣ ያሉ አስተማሪዎች የእኛም ሀገር አስተማሪዎች፣ ጓደኞች እና ሌሎችንም እንትን እያልኩ ነው። ቢልድ አድርጌ ከዛ በኋላ ወደዚህ የገባሁት ክህሎቱ አንዱ የሚመዘንበትም በተወሰኑ ድምፆች፣ በተወሰኑ ገጽታዎች፣ በተወሰኑ ነገሮች ብቻ አለመገደቡ ነው እና መጠነ ሰፊ ማለት የሚቻል ደረጃ አንዱ ከሌላው በጣም ከፍተኛ ርቀት ያላቸው የማይመሳሰሉ ድምፆች፣ የማይመሳሰሉ ባህሎች ኢትዮጵያ ቁጭ ብለ ሌላ ሀገር ሌላ ባህል ውስጥ ኖረ ቢሆን ይቀለኛል ወይም ደግሞ ለማዛመድ ይረዳል። እንደ አስተማሪዎች ወንት ጋር መጥተው ቢሆን እንዴት ተሻለ በዚህ ደርስ በዚህ መጠን ከፖርቱ ሰው ቪድ ቤካም፣ ጀምረን ቶኒ ብሌርን፣ ኦባማን፣ ማዲባን በጣም ለየቀል ናቸው። በዚህ ሁሉ ሁኔታ ውስጥ በዚህ ሁሉ ድምጸት ውስጥ እንዴት ነው ማመሳሰል የተቻለ? ያው ምን ኤክስፕላኔሽን አለው ብዬ አላምንም። ያው ከፈጣሪ የተሰጠ ስጡ ጊፍት ነው ብዬ ነው ማምነው እንጂ ያው የተለየ ማለህ በጣምም ለፍቼበት በጣምም ሰርቼበት ወይ በየቀኑ ፕራክቲስ እያደረኩ ምናምን ሳይሆን በቃ በተፈጥሮ የሚሰጠው ሁሉም ሰው የራሱ መክሊት አለውና። የኔ መክሊቴ ይሄ ነው ብዬ ነው ማምነው። እኔ አላቀውም እንዴት እንደሆነ ኔ ራሴ። በእርግጥ ከፈጣሪ የሚበልጥ የለም። ለምሳሌ ቅድም ያነሳነውን የተለያየ ድምፅ መሆኑን የሙያው ሰዎች ብዙ ምክንያቶችን ለዚህ ቦታ ይሰጣሉ። ጥሩ ተመልካች ጥሩ ታዛቢነት ድምጾችን በትክክል ማጤን አንድ ነገር ነው። የሰዎችን እንቅስቃሴ አገላለጽን መመልከት ሌላ ነገር ነው። ሆነ ነገር ላይ የተናገሩትን ይዞ ሌላ ነገር ላይ ሊሉ የሚችሉትን ጥልቅ የስነ ልቦና ጥያቄ መጠየቅ ይፈልጋል። በቀረበ ስሜት፣ በተለይ ያን ሰው ለሚያውቀው መመሰል አትችልም። የሀገር ውስጥ አሁን ኢትዮጵያውያን የሚያውቋቸውን ታዋቂ ሰዎች ከኃይሌ ገብረስላሴ፣ ቴዲ አፍሮ በርካታ ተዋናዮች የማውቃቸውንም ማላውቃቸውንም እነሱን ተመስለስ ትጫወት አይቻለሁ። ለሚያውቃቸው ሰዎች የቀረበ ስሜት የሚሰጥበት ምክንያት አለና ከክህሎት ባሻገር ስለ ሰው ልጅ ጠባይ፣ እንግሊዝኛ አገላለጽ ታይሚንግ ኤንድ ዲሊቨሪ የሚባለው በቅጽበቱ የመጨረሻዋን ኩምክና ስሜት የምትፈጥረውን ነገር ማቅረቡ፣ እነኚህ ትልልቅ ክህሎቶች ናቸው። እንደ ምሳሌ እንደ አራያ ትከተለው የነበረ ሰው ካለም በእኛ ሀገር ብዙ የተለመደ የጥበብ ዘርፍ ስላልሆነም የምታውቀው ካለ ንገረኝ። በውጭውም አንተ የምታደግ የምትከተላቸውም ከነበሩ ቀላል ተደርጎ ሊታይ አይችልም። አብይ፣ እንደ ተመልካች በብዛት በልጅነት የማያቸው የነበሩት ፊልሞች የውጭ ፊልሞች ነበሩ። ለምሳሌ በልጅነት አሁን የጂም ኬሪ ሙቪዎችን አይ ነበር። በጣም ደማስክ የሚለው ሙቪ ካዩ ሀምሹር አይተዋል። እነ ኦስቲን ፓወርስ እነሱ እንኳን ትንሽ ቆይቶ ነው የመጡት እነ ላይን ኪንግን እና በልጅነቴ በጣም አስተዋጽኦ አድርጉልኝ ብዬ የማምነው የውጭ ሀገር ፊልሞችና የውጭ ሀገር እነዚህ ኢምፐርሰኔት የሚያደርጉ ለምሳሌ እንደ ጂም ኬሪ አይነቶቹ፣ እነ ኤዲ መርፊ አይነቶቹ ናቸውና ዋናዎቹ እነሱ ይመስሉኛል፣ ዋናዎቹ ቤዙ ማለት ነው። ከሀገራችን ውስጥ ደግሞ ከማደንቃቸው ኮሜዲያኖች ተስፋዬ ካሳ፣ ክበበው በጣም ማደንቃቸው ኮሜዲያኖች ናቸው። ግን እንደ መሰረት ግን ከወሰድ ነው የውጭ ሀገር ፊልሞች ይመስሉኛል እኔን ያነሳሱኝ ይበልጡን ይሄ የምስስሉ ነገር ላይ በእርግጥ በቅላጼ የወሰዱ ተስፋዬም ክበበውም በጣም የማደንቃቸው ናቸው። ም ባጋጣሚ ያውቃለው ስራዎቻቸው ና አሉ ገፋ አድርገን አሁን በምንሄደው ርቀት ለመሄድ ግን የውጮቹ ምክንያታዊ ይመስላሉ። በጠባይህስ አንተ ምን አይነት ሰው ነህ? እንደው ነገሮችን በጥም ሆና ሌላ ሰው እንደው ግድም አይሰጠውን ነገር ሁሉ የመከታተል ዝንባሌ ያለ በይበልጥ ያንን ሰው ያንን አነጋገር ያንን ሁኔታ ለማወቅ ስትሞክር ምን ታደርጋለህ? መንገድህ ምን ይመስላል? አንድ ስራ አጥንተ ለማቅረብ የምትሄድበት አብዛኛዎቹ እውነቱን ለመናገር ያው አንዳንድ የውጭ ሀገርም አክተሮች ሲናገሩ የምሰማው የሚያደንቁትን ሰው ማስመሰል በጣም ኢዚ ይሆናል። የሆነ ነገር አይተህ የሆነ ኳሊቲ ያየበትን ሰው ማስመሰል በጣም ቀላል ይሆናል። ግን ሌሎቹን አብዛኞቹን በጥረቴ ሳይሆን ላይክ አሁን እንዴት ነው ለምሳሌ አሉላ የሚያወራው የፊቱ እንቅስቃሴ፣ ድምፁ ብዬ ሳይሆን የሆነ ቦታ ሄዶ ሜሞሪ ውስጥ የሚቀመጥ ነገር አለ እንደ መክሊት የራሴን የማየው ማለት ነው። እና የሜሞሪ ነገር ነው ብዬ ነው ማስበውን። የሆነ ቦታ ሄዶ ይቀመጣል። የሆነ ጊዜ ላይ ሳውራ አሉላ ጋር ሳውራ እኮ ብዬ ሳውራ ያንተ ድምፅ ኦልሬዲ ገብቷል ዚ ውስጥ ከዚያንም ማውጣት ይሆናል እንጂ እንደዚህ እንጂ። በብዛት ግን እንዳልኩ በቃ ስጀምር አሁን በጣም በችሎታቸው የማደንቃቸውን ሰዎች ሞር ማስመሰሉ ይቀለኛለን ይሄ ምናልባትም ሌላ ጥያቄ ይጋብዛል። እንግዲህ ይሄን ስራ ስትሰራ ባህሉም በጣም ስር የሰደደ እንዳለመሆኑ የሚሳለው ተመስለህ የምታሳየው ሰው የሚሰጠው ምላሽ እንግዲህ ታዋቂዎቹን ብዙዎቹን ስታነሳቸው በስራዎች ውስጥ ስትጠቀማቸው ደጋግመህ ስታመጣቸው አውቃለሁ አንዳንዱም ትንሽ እንግዳ የሚመስሉ የስብከት ስራዎች የሚሰሩትን እነሱንም ተመስለ ስታደርጋ ያለው አንድም መጀመሪያ ከእነሱ በኩል የምታገኘው ምላሽ ምን አይነት ነው? ሁለተኛው ደግሞ አንተ ራስህ በትክክል በማስመሰል እና አንዳንዴ በዚህ ሙያ ውስጥ የሚባለው ወደ ሳታየር ወደሚባለው ወደ ስላቅ እንዳይሄድ ለማሳቅ አይነት ስሜት ብቻ ሳይሆን በቀረበ ስሜት ከሆነ ኃላፊነትም አለበት እና የሙያም ቢሆን እነሱን እንዴት ነው ሚዛን የምንጠብቀው? እስካሁን ያው እንግዲህ ካስመሰልኳቸው በጣም ብዙ ሰዎች ሰርቻለሁ አንተ እንዳልከው እና አብዛኞቹ የከፋ ነገር ወደ እኔ መጣ የለም ያው እንደ እንትን ሪስፖንስ ኃይሌንም የተለያዩ ታዋቂ ሰዎችንም ሰርቻለው እና የመጣ ነገር የለም። ግን እኔ የማስበው ምንድን ነው ላይክ እነዚህ ሰዎች ስሰራ ሪያሊቲ ከሆነ የግድ መቅረብ አለበት ያሉት ነገር የሚያረጉት ነገር ከሆነ ምንም መሆን አይችልም። ያንን ነው የምታቀርበው። ያው ትንሽ ኤግዛጀሬት አድርገህ ታቀርበዋለ ለኮሜዲ። ግን ያን ያህል ስብእና የሚነካ ነገር እስካልሆነ ድረስ ለእኛ ባህል፣ አሁን በእኛ ባህል እንደ አሜሪካ አርገን ማቅረብ አንችልም ያው ኢትዮጵያዊ ስለሆነን የኢትዮጵያ ባህላችንን መጠበቅ አለብን ሁላችንም እንደ አሜሪካ አርገን ልቅ አርገን ብናቀርበው እንትን ነው ምንም ጥቅም አይኖረውም አሜሪካን መተህ ደግሞ የእኛን ሂውመር ለአሜሪካኖች ብታቀርብላቸው ምንም ሴንስ አይሰጣቸውም ሶ ያን ያህል ስብዕና እስካልነካ ድረስ እኔ በምሰራው ስራ ያው ሪያሊቲ ነው ለማሳየት ሞክረውና በዚህ መልኩ ነው ያው በብዛት ባላንሱን መጠብቀው። የባህልን ጉዳይ አንስተሃል፣ ቀደም እየመጫነሳሁል ጥያቄም ይወስደናል። አንዳንዴ በባህል ውስጥ መኖርም ባይሆንም ያን ባህል ቀረብ ባለ ስሜት ማወቅን መረዳትን ይጠይቃል ከቃልና ከንግግር በላይ ነው። በጣም የሚመስጥም የሚያደርገው አንዳንዶቹን ተመስለህ በምትጫወትበት ጊዜ በተለይ ታዋቂዎቹን ያለም መሪዎች፣ ታዋቂ የስፖርት ሰዎች የእነሱን ድምፅ እና ቀላጼ አነጋገር የሚያስቡት ነገር አድርገህ ስታቀርብ የሚያስገርመው ያን መሰረት ሊኖርህ እንዲገባ ይጠበቅ ስለሆነ ነው። እሱስ ላይ ምን የምትለው አለ? ለምሳሌ የእንግሊዞቹን አነጋገር፣ የአሜሪካውያኑን አነጋገር ቅድም ያሳየን የህንዳውያኑን አነጋገር በጣም የተለያዩ ናቸው። ቅድም እንዳልነው እና ይሄ የዛን ባህል መሰረት በቀረበ እውቀት የማወቅ እድል በሌለበት ኬት ነው ያ ነገር የሚመጣው ያው ከሜንስትሪም ሚዲያ ይመስለኛል። ምክንያቱም እኔ ብዙ አመት ውጭ አልኖርኩም። ሶርስ የሚሆነኝ ያው ሜንስትሪም ሚዲያው ነው። ከዛ ላይ በማያቸው ነገሮች በውስጥ ይቀረጽና ያን ነገር ነው ያየሁትን ነገር ነው መልሽ የሚሰጠው ለማህበረሰቡ ማለት ነው። እንግሊዞች ሲሆኑ አሁን የተወሰነ ባህሪ ያላቸው ከኛ የሚለያቸው ያንን ነገር ይዤ ያንን ነገር ነው ማጎላው። ህንዶችም ሲሆኑ እንደዚህ የጎረቤት ሀገሮቻችንም ሲሆኑ ናይጄሪያ ሆን ኬንያም ሲሆን ያንን ያላቸውን ነገር ነው ማጎላው እንጂ እንደ አዲስ ነገር ሌላ ስህ እና ሰጥቼ እንትን አልላቸውም አላቀርባቸውም ማለት ነው ሚዲያ ላይ እስኪ አሁን የምንነጋገራቸውን ነገሮች በቀረበ እይታ ተመልካቾቻችን አድማጮቻችንም እንዲያገኙት ለማድረግ አንዳንዱን፣ እስኪ ደግሞ ከሰራሃቸው ስራዎች እናምጣ። ከቀደሙት የእንግሊዞቹ የዴቪድ ቤካም የቶኒ ብሌር አሉ፣ ቀደም ብለን አንስተናል። የአፍሪካውያን የተለያዩ ተራ ሰዎችንም ግን አፍሪካዊ ቃናውን በሚያሳይ አፍሪካዊ እይታውን በሚያሳይ መንገድ የምትሰራቸው የተወሰኑትን እስኪ ያካፍለን። አልፎ አልፎ አንዳንድ አካባቢ ወደ ሀያ ሁለት ወደ ቦሌ ስትሄድ Nigerian. Brother, I want to talk to you. You look like a good feeling man. I want to talk to you. I want to open up a business here. I want to open up a supermarket. I want to open up a business here. My cousin is in Sudan. He has a lot of money. He has around the, the, the 200,000 US dollars. And I want to open up here a business, but I want someone. Who lives in Addis, who knows the bank, who knows the system? I want to talk to you, brother. So, can you help me, brother? <laughs> <laughs> My friend, I have a lot of people uh, I know who work in the black market in Ethiopia and they went to jail for 15 years. <laughs> they went to jail for 15 years. Your friend is here. in the black market. In 15 years here. Brother, I will talk to you later. Have a nice day. ያስደነግጣል። የሚያወሩት ነገር ወንጀሉን ምንም ፊልተር የለም፣ ምንም ፍሬን የለም። ዝም ብለው ነው በቃ እንትን የሚሉት። አያውቁህም እኮ አንተ ምን እንደሆንክ ምንም እንዳልሆነ አድርገው ነው የሚያደርገው። በቃ እና ብር አለን እንደዚህ ባንክ ሄደህም እና እንደዚህ አድርጌ አንዳንዴ ያው እየቀለድኩ አባራቸዋለሁ። ይሄ በጽሁፍ ነበር የሚታወቀው ኢሜይል ልከውልህ ለማግባባት። በአካል እንደዚህ የሚመጣ በአካል አለ። በጣም የሚገርም በጣም የሚገርም ይኖራል በዛ አካባቢ በብዛት ናይጄሪያ። እኔ ያጋጠመኝ አንዴ ነው አንዴ ነው ወክ ነው የሚያደርጉት፣ እና እንደዚህ አይነት ነገር ይሉሃል። አያውቁህም ማን እንደሆንክ። ግን ይሄ ድፍረታቸው ለእኛ ባህል በጣም ያስደነግጣል። <laughs> uh, um, my name is David Beckham. Um, um, football is my passion. And um, uh, by the way, um, I am the prettiest football player England has ever seen. So <laughs> I don't care if you win the World Cup or not. It's been more than እነኚህ ስራዎች አብይ ማህበራዊ ሚዲያው መለቀቃቸው አልቀረም። ረዘም ያለ ጊዜ ነው። አሁን የዴቪድ ቤካምና የቶኒ ብሌርን ከመጀመሪያዎች ከሰራሃቸው ውስጥ ይመስሉኛል። ቢያንስ ደሞ እያለብብያለሁ ከዓለም አቀፍ ሰዎች የተሰሩት ስራዎች የደረሱበትን የምታውቃለህ፣ እንደው ከውጭ የመጣ ያጋጠመህ ነገር አለ? ስራውን በተመለከተ የተጠየቀው ያናገረ ያ ሰው ከሜንስትሪ ሚዲያ ማለት ነው አይደል? አንድ ጊዜ መጀመሪያ ዶናልድ ትራምፕን ሰርቼ ያኔ እንደተመረጠ አካባቢ የዓለም አቀፍ ዶናልድ ትራምፕ አስመሳዮች ተብሎ ኤችቢኦ ላይ ቀርቦ ነበረ። ጆን ኦሊቨር ላይ ጆን ኦሊቨር ላይ እዛ ላይ ከ ታይዋን ትራምፕ ይሄ ነው ከእስራኤል፣ ከጀርመን ምናምን ብሎ ከኢትዮጵያ የኔን አሳይቶ ነበር። ከዛ በኋላ ኤስቲቪ የሚባል የስዊድን ትልቅ ጣቢያ አለ። እዛ ላይም አቅርበውት ነበር። በኋላ ደግሞ አይ ቲንክ ጆን ኦሊቨር በኋላ አንድ ጊዜ እንደውም እኔ ራሴ ፕራንክ ነው ብዬ የመለስኩት ነበር ግን በኋላ እውነት ነበር። እና የጂሚ ኪምል ሲኒየር ፕሮዲሰር ሪች ብራውን የሚባል ሰውዬ ጻፈልኝ ኔ ፔጅ ላይ እና ሶ ኤቢሲ ስቱዲዮስ ምናምን እንደዚህ ስራህን የትራምፕን አይቼው ነበር እና ኢንተርቪው ማድረግ እንፈልጋለን ብሎ ማለት ነው። ከዛ ከሪች ብራውን ጋር ተነጋገርን። የኢትዮጵያ ህዝብ እንዴት ነው ትራምፕን የሚያየው? አለኝ በስልክ ስናወራ ማለት ነው። አብዛኞቻችን የእውነቱን ለመናገር አንወደውም አልኩት። አብዛኞቻችን አንወደውም። ምክንያቱም ደግሞ እነሱም ራሱ ያው ጂሚ ኪምልም ቲም አይወዱትም። ያው ቢ የሆነ ነገር አላቸው ከትራምፕ ጋር ከዛ ወራን እንዴት ነው እንደዚህ እንቀርጻለን የሚል ነገር ጂሚ ክምል አይ ቲንክ የሆነ ቫኬሽን ላይ ነበረ ጁላይ አካባቢ ባልሳሳት እና የሆነ ቀን ላይ ጠብቀን ብሎ ኢንተርቪው ልናደርግ ነበር። በኋላ በራሳቸው ምክንያት አልገባኝም፣ እንትኑ ቀረ ኢንተርቪው። ስለዚህ ከእነሱ ጋርም ጆን ኦሊቨር ወደዛ ሄዶ ነበር። ያ የስራዎችህ ደርዘ ብዙነት ቀደም ብዬ እንደገለጽኩት በዓለም አቀፍ ደረጃ መታየት የሚችሉ መሆናቸው እድሉን ስላላገኘህ ነው እስካሁን እንጂ እድል ማግኘት ያለባቸው እንደሆነ አምናለሁ የሚኖርም ይመስለኛል። እንዲያውም ሌላ አስታወስገኝ ዓለም አቀፍ የኩምክና ክህሎት ያላቸው ከዓለም ዙሪያ የመጡ ዩናይት ስቴትስ ውስጥ የሚገኙ ኮሜዲያኖችን በተመለከተ በቅርቡ ፕሮግራም በሰራንበት ወቅት እኔ እናንተ ያነጋገርንበት ይሄ ዋናው ፕሮግራም ነው። ከዚህ ውጭ ግን ሌላ ከአንተ ጋር መሳ ለመሳ ሊቀርብ የሚችል የዚህ ሀገር ባህል ውስጥ ያለ ሰው እያሰብን ነው። ወደ ባህሉ ልመልስህና አቢ አጀማመሩ ላይ ኢትዮጵያውያን እንደሚቀሉ እንደሚቀርቡህም ማሰብ ቀላል ነው። እዛ ወደ አለም አቀፉ ይሄድ፣ አንድ ሁለት የቀደሙ ስራዎችን ስመለከት ይሄ በልማድ በእንግሊዝኛው አነጋገር ፕራንክ የሚባለው ሰውን ተመስሎ ነው አንተ የምትጠቀመው የሚያውቀው ሰው ወይም ሌላ ለሱ ቅርብ የሆነ ሰው የደወለለት ወይ ያነጋገረው ተመስሎ የሚቀርብበት እሱ አንዱ ስራህ ነበረ። ሆን ብለህ በተከታታይ የምትሰራው ነበረ። ከሰይፉ ጋር አይ ቲንክ በጣም ቆይቷል። አሁን ሬዲዮ ላይ ሬዲዮ ላይ አንድ ላይ ሆነን ያው የሴሌብሪቲ ፕራንክ ፕሮግራም ብለን እኔ እንደተለያዩ ታዋቂ ተዋቂ ሰዎች እየሆንኩኝ እየደወልኩኝ ከዛ በኋላ ፕራንክ እናደርጋቸው ነበር። እና በጣም በጊዜው ተወዳጅ ነበረ። በጣም እንደት ነበረ ተወዳጅ አመላለስ እንዴት ነበር? ምን ያህል እውነት መስሏቸው ትንሽ አይ ቲንክ እኛ የተሳሳት ነው የሚመስለኝ። መጀመሪያ በጣም ብዙ ሰርተን ሳንናገር ሳንለቀው አየር ላይ ሳናወጣው በጣም ብዙ ሰርተን ከዛ በኋላ ብንለቀው አሪፍ ነበር። ግን ምንድነው የሆነው? እኛ አንድ ሳምንት እንሰራና አንዱን ሰርተን እንለቀውና ከዛ በኋላ ሰው ያንን ሲሰማ አዌር ይሆናል ላለመሸወድ። ያ ነገር ነው እንጂ በጣም ብዙ ሰርተን ብናስኬደው ኖሮ በጣም አሪፍ ይሆን ነበር ብዬ ነው የማስበው። እንደውም ብዙ በጃ አጋጣሚዎች ያስገኝ። ምናልባት የሰራዊትንና የሰራዊትን ፕራንክ ሰምተዋል። ምናልባት ሰራዊትና ሌላ ታዋቂ ተዋናይ ቴሌቪዥን አለልኝ መኳንንትን ታውቀዋለህ? አሁን አስታውሰዋለሁ። በአለልኝ መኳንንት ድምፅ ደውለን ነው እና ለሰራዊትን ፕራንክ ያደረግ ነው። ሰራዊት ሰላምና አለልኝ መኳንንት ነ የሆነ የስራ ድል መጥቶል ነበርና ለአንተ ላቅርብልህ ነው ምናምን ብዬ እንትን አረግ ነው ማለት ነው። ሰራዊትን ሰይፉ እንደሚለው የብር ፍራሽ ላይ አስተኛ ነው። ዋው በጣም አለ። ሰራዊት መጀመሪያ ትንሽ ግር ብሎታል። ምክንያቱም ኦፈሩ እንትን ይላል ይደራረባል። መጀመሪያ ለዚህ ስራ ወደ አርባ ሺሮ ይከፈልሃል ከዛ ደግሞ ሀያ ሺ ይቀጥላል ምናምን እያለ በኋላ መጨረሻ ላይ ይሄ እኮ እናንተ እንደሸወዳችሁኝ ጠርጥር ያለው ሌላ ምን ስራላችሁ እናንተ ሌላ። በኋላ ስሰማ እውነተኛው ሰራዊት ፍቅር ከዚህ ፕራንክ በኋላ ማለት ነው እውነተኛው አለልኝ። ሊንጋ ይደውላል። ከፕራንክ ከተለቀቀ በኋላ ከዛ ይደውላል እና ሄሎ አለልኝ። እንዴት ነህ ምናምን ይለዋል ከዛ አለልኝ ይለዋል ምን ማለት ነው ይኔ ስልክ አይደል ምን እያልክ ነው ሰራዊት ነኛ ሲለው ለማንኛውም በአካል ተገናኝተን ብናወራ ይሻላል ሰው ማመን ከዚህ በኋላ አይቻልም እሱ ሰምቶታል ያንን ብዙ ሰው እንደዚህ አይነት ነገር ተጀምሮ ነበር የሚገርምህ እኛ ስንጀምረው ይህን ያህል ኢምፓክት ይኖረዋል ብለን አላስብንም። እናንተ እንዳትሆኑ አፈራ ብለልኝ ምራ አዎ፣ ብዙ ሰው እሱ ብቻ አይደለም ሌሎቹም፣ እንደዚህ ሌላ ሰው ታዋቂ ሰው ሲደውል እስቲ በአካል እናውራ ይባል ነበር። ከባል ይህን ያህል ይሄዳል ብለን እኛ አልጠበቅንም። በጣም ተወዳጅ ነበረ በሰዓቱ። መገመት ይቻላል። እንዳልከው አንዱ እየተሰማ የሚቀጥለው በጣም ጠባብ ቁጥር ያላቸው ታዋቂ ሰዎች ውስጥ ስለሆነ የምታደረጉት በቀላሉ አንዱ ከሌላው መስማቱ አይቀርም። ቀድሞ መሰራት ያልከው ትክክል ይመስለኛል። እሱ ባይሆን በጣም ይሄድ ነበር ብዬ ያስባለሁ። ያ ከመሪዎች ደግሞ ቅድም እንዳለው ይኸኛውም ላይ በጣም ደርዙ ሰፊ ስለሆነ በኦባማና በማዲባ ኔልሰን ማንዴላ መካከል ያለው ርቀት እንኳን ትልቅ ነው፣ ግን የየራሳቸው ጠባይ ያላቸው። እስኪ ደግሞ ከመሪዎች አንድ ሁለቱን አሰማ። እሺ። ሁለት እውቅ ኢትዮጵያውያን የሙዚቃ ሰዎች መሰንበቻውን በዋሽንግተን ዲሲ እና በአቅራቢያው የሚገኙ መድረኮችን ያደመቁባቸውን የመጽሔት የሙዚቃ ዜናዎች እናጋራችሁ። አንጋፋው የሙዚቃ ሰው የኢትዮ ጃዝ አባት በሚለው የቁልምጫ መጠሪያውም ይታወቃል። ቃላቱ አስታጥቄ ብሮክን ፍላወርስ በተሰኘው ፊልም ከተሰሙ ሰባቱ ሙዚቃዎቹ ተወዳጁን የከርሞ ሰውን ነበር የሰማ ነው። በቅርቡ መሃል ዋሽንግተን ዲሲ ከሚገኘው የሃወርድ ቲያትር በተከታታይ ሁለት ቀናት ያሳያቸው የሙዚቃ ትርኢቶች እጅግ ከፍተኛ ተቀባይነትና አድናቆት ያተረፉ ነበሩ። ኒውዮርክ፣ ሎስ አንጀለስ፣ ሳን ፍራንሲስኮን ጨምሮ በዩናይት ስቴትስ የመጨረሻ መዳረሻው ባደረጋት ዋሽንግተን ዲሲ ያሳየው ይህ ዝግጅት የመግቢያ ትኬቱ ሙሉ በሙሉ ተሸጦ ያለቀበት ብቻ ሳይሆን ተቀምጦ እንደተከታተለው ታዳሚ ሁሉ ለሰዓታት የዘለቀውን ትርኢት ቆሞ የተከታተለው ያንኑ ያህል በርካታ፣ የታዳሚውም ስብጥር እንደዚሁ የበዛ ነበር። የዲሲው ዝግጅቱ እንደተጠናቀቀም ማግስቱን ከጥቂት ቀናት በኋላ ለሚያሳዩት ሌላ የሙዚቃ ትርኢት ወደ ጃፓን አቅንቷል። አሉላ፣ በስፍራው ተገኝተ ታድመሃል። ከሙላቱ ጋር ስለተጫወተው በአንድም ስታጫወተኝ ነበረ። እስኪ ስለሱ ለእኔም ለአድማጮች ብታጋራን ምን ይመስልሃል? ቆንጅት፣ ደስ ይለኛል። በስፍራው በእርግጥ እንዲያውም ከስራ ባልደረባችን እንግዲህ ወልዴ ጋር ነበር የተገኘሁት። በጣም ግሩም ነበር ቆንጅት፣ ሁሉም ሰው ቢያየው ብለሽ የምትመኘው አይነት ዝግጅት ነው። ኢትዮጵያዊ የሙዚቃ መድረክ በዚህን አይነት ትኩስ ስሜት ኢትዮጵያዊ ባልሆኑ ሰዎች ጭምር የታየ ከቅርብ ዓመታት ወዲህ ያየሁትን አላስታውስም። የሚበልጠው ማለት ይቻላል ኢትዮጵያውያን አይደሉም አሜሪካውያን የሌላ ሀገር ተወላጆች ነጭ፣ ጥቁር ሁሉም ነው የነበረበት። ነው ሙዚቃው ለእኛ በአማርኛ ቃና የሚሰማን እንደመሆኑና ቅርባችን የሆነውን ያህል በዛ ስሜት የሚከታተሉት ሆኖ ነው ያየሁት። ሲያበቃም እንዲያበቃ ያልፈለገው ብዙ ነበረ። ከተሰናበቱ በኋላ ተመልሰው ሁሉ እንዲጫወቱ ሰው አስገድዷቸዋል። በፈቃደኝነትም ተጫውተዋል። ምናልባት ሌላ በኩል ደረጃ መነገር ያለበት ሙላቱ በተለያየ መድረኮች ከተለያዩ ባንዶች ጋር ይሰራል። የሚታወቀው እዚህ ዩናይት ስቴትስ ውስጥ ሜዘር የሚባለው የቦስተኑ በአንድ ጋራ ብዙ ተጫውተዋል። ብዙ ስራዎች አሏቸው። ይሁንና አዲሶች ናቸው፣ የሚያዩአቸው ወጣቶች ናቸው እና በአጭሩ በጣም የተዋጣለት ብዙ ተመልካች ሴግሩም ዝግጅት ነበር። ቆንጆ ስላመለጠሽ ተስፋ አድርጋለሁ እንዳስቀናዎች ለቀና አሰብኩና የሙዚቃ ቃና አዘጋጁን እንግዱን ስለሆነ ይዘሄድከው እንዴት ብዬ ለመቅናት ይችላለሁ? ለአሁኑ አልፍ ያለ እረፍት ላይ የነበርኩባቸው ቀኖች ላይ ይመስለኛል ይሄ ነገር ያረፈውና ታልፈሃል በይቅርታ አመሰግናለሁ። ለይቅርታ ብዙ ምትቆይ ግን አይመስለኝም። ሌላ እንደገና የሚያስቀናሽ ታሪክ ስለሚነገር እናያለን። እስኪ ያን የምትባል ማቶች የሚታዘቡሃል። ከሌላ ክፍልም ሌላ ሰው ይዘው ሄዳለ ነገሩ። ሌሎች ጓደኞቻችንም ብዣ ልክ ነው ቆንጅት። እንደምታስታውሹ ይሄ ዝግጅት የተከናወነው ከጥቂት ሳምንታት በፊት ነበር። ወደ ሶስት ሳምንት ይሆነዋል። በአጋጣሚ የዚህን ዝግጅት በምናነሳበት የራዲዮ መጽሔት ላይ እውቁ ብዕረኛ፣ ገጣሚና ጸሐፊ ተውኔት ነቢይ መኮንን ማረፍ የነበሩን ዝግጅቶች እንድንለውጥ አደረገ። ለእሱ መታሰቢያ ወደሆነው ዝግጅት መቀየር ነበረብን እና በዛ ምክንያት አላነሳ ነው እንጂ በቀደመው መጽሔት ነበር የምናነሳው። ትክክል ነው። በዛ ጊዜ ያው የነብይ እረፍት ነበር እና ወደዛ መዞር ነበረብን። ሁለተኛው ልታስቀናኝ የተዘጋጀበት የሙዚቃ ወግ ደግሞ ሌላው እውቅና አንጋፋ የሙዚቃ ሰው ትክክል ብለሻል ቆንጅት። ድምፃዊና የፒያኖ ተጫዋች እንዲሁም አቀናባሪ፣ የሙዚቃ ግጥም ደራሲ ጭምር የነበረ ነው። ረዥም ዓመታት በሙዚቃ ህይወት ውስጥ ያሳለፈ መልሶ ብቅ ማለትን ያሳየው ግርማ በየነ ባለፈው ሐሙስ የቤተዝዳ ከተማ ያቀረበው የሙዚቃ ትርኢት ነው፣ አሉላ ይህንንም ተከታትለ ነበርና፣ በነካጅ ወይስ በነካ እንደ በትህ ነው የሚባለው፣ በነካ ጆሮህም ጭምር ጫወተን እስኪ። በሁሉም ያስኬዳል። ቆንጅት፣ ሌላ የተዋጣለ ዝግጅት ነው ያየሁት። ግርማ በየነ ወደ ሙዚቃ ከተመለሰ ጥቂት ዓመታት ቢቆጠሩም የተቀረጹ አውሮፓ የታዩ ዝግጅቶችን ካልሆነ በመድረክ በአካል የማየት እድል አልገጥመኝም ነበረ። ታዲያ ግርማ ስለ ሙዚቃ እና ሕይወቱ ለመጫወትም ወደ ስቱዲዮችን ጎራ ሲል የምናነሳሳቸው በርከት ያለቁም ቁም ነገሮች ይኖራሉና ያን ቃለምልልስ አላባክን አንዳንዱን ባነሳሳ ጥሩ ነው። አሉ ላይ ከዝግጅቱ አጠቃላይ ይዘት ብነሳ ቆንጅጅ እንደተረዳሁት ግርማ በየነ በአሁኑ ወቅት ኢትዮጵያ ነው የሚኖረው። በዋናነት እዚህ ዩናይት ስቴትስ ውስጥ የሚኖሩ ሁለት የግርማ በየነ ወዳጆች ሳይም ኦስማን ለግርማ በየነ ለኢትዮጵያ ሙዚቃና የሙዚቃ ሰዎችም ቅርብ የሆነ ከኢትዮጵያ ውጭ በኢትዮጵያ የሙዚቃ ታሪክ ውስጥ ሁነኛ ስፍራ ያላቸው አንዳንዶች እንደ ባለመሰንቆ አሜሪካዊ ቻርልስ ሳተን በምርጫ ኢትዮጵያዊ እንለዋለን። በእድሜውም በሙሉ በኢትዮጵያ ሙዚቃና ኢትዮጵያውያኑ ቅርብ የሆነ ሁኔታ ውስጥ የኖረ ሰው ነው። የኦርኬስትራ ኢትዮጵያ ቻርልስ ሳተን ማለት ነው። እንደ ፈረንሳዊ የኢትዮፒክስ ሙዚቃ ህትመት ጠንሳሽና መሪ ፍራንሲስ ፋልሴቶ ያሉትም ወዳጆች ናቸው። ታዲያ ሳይም ራሱ በዝግጅቱ መክፈቻ ላይ ሲያስተዋውቁ አንድ ቀን ከአንድ ዓመት በፊት እርሱና ወዳጆች ቻርልስ በሚጨዋወቱበት ወቅት ቻርልስ ይህን ሀሳብ መፈንጠቁንና ይኸው ዛሬ በመጨረሻው እውን ሆነዋል ሲል አስረድተዋል። ዝግጅቱም ሲጀምር አምሃ እሸቴን የመሳሰሉ የዚያ ዘመን የሙዚቃ ሪከርድ ባለቤቶች ዘመናቸውን መለስ ብለው የተመለከቱበት፣ ዘግይቶም በዓለም ዙሪያ የሙዚቃ ስራዎችን ያስተዋወቀው ኢትዮፒክስ ለተባለው ለፈረንሳዊ የሙዚቃ ሪከርዶች ዋናው ሰው ፍራንሲስ ፋልሴቶና ቡዳ ሪከርድስ የተባለው አሳታሚ ድርጅት ጨምሮ የታዩበት፣ በአጭሩም ስለዚያ ዘመን የኢትዮጵያ ሙዚቃ በስፋት የተወሳበት ቪዲዮ ታየ። ቪዲዮ በራሱም መታየት ያለበት ሆነ። አግኝቼዋለሁ። ስለ ግርማ ብዙ እንድታወቂ ያደርግሻል። የህይወት ታሪኩ በመጠኑ ይነሳል። እሱን ካቀረቡ በኋላ የመክፈቻውን ሙዚቃ የተጫወተው የጥላሁን ገሰሰን ዜማዎች እጅግ ተወዳጅ አድርጎ በመጫወት የሚታወቀው ድምፃዊ ስዩም ሞገስ፣ እኔ ውሸቴን ነውንና የአይኔ ተስፋ የተባሉትን ሁለት የሚኒሊክ ወስናቸው ዜማዎች ግሩም አድርገው ተጫወተ። ከዛ ቻርልስ ሳተን ራሱ ይመጣል። ቆንጅት ቻርልስ ሳተን መሰንቆውን ይዞ እንደውም አንደኛውን ዘፈን አብረን ነው የዘፈን ነው ታዳሚው ጋራ እየተቀባበለ የሚዘፍንበትን መንገድ ይቀይስና የሚገርም አይነት አጫዋት ነበረ። ሁለቱ ከከፈቱለት በኋላ ነው ግርማ የሚመጣው። ግርማ ምናልባት እንዳልኩሽ ከእሱ ጋር ስንጨዋወት እንዳላባክ ነው። አንድ ነገር ብቻ ባነሳ የገዛ ታሪኩ በጣም የሚመስጥ ነው። ወይም ደግሞ የኔ ቢጤው በሱ ዘመን ላልነበረው ግርማን እንድናውቀው ያደረገን ተወዳጅ ስራዎቹ ከአደባባይ ባይጠፉም እሱ ለረጅም አመታት ጠፍቶ ነበር፣ ከሙዚቃ መድረክ ማለት ነው። በሰማኒያዎቹ መጨረሻ ጀምሮ ዘጠናዎቹ፣ የመጀመሪያዎቹን የሁለት ሺህ አመታት አልነበረም፣ በአውሮፓውያን አቆጣጠር። በእርግጥ እዚህ ሀገር ነበር የሚኖረው ግን ከሙዚቃው ርቆ ነበር። የዚህን ከሙዚቃው አለም ሰወር ያለበትንም ምክንያት ተናግሯል። ብለ የነበረ አሉና ልክ ነው ቆንጅት፣ በግል ህይወቱ የደረሰ ብርቱ ሀዘን ነው መነሻው። እንደ አውሮፓውያን የዘመን አቆጣጠር በሺጥ የመቶ ዎቹ አጋማሽ ባለቤቱ ከዚህ አለም በሞት ትለያለች። የዛሬ አርባ ዓመት ግድም ማለት ነው። ከዚያን ጊዜ ጀምሮ ግርማ ከሙዚቃው መድረክ ይርቃል እና ህይወቱን የገፋበትን መንገድ እዛ ላይ ይናገራል። በጣም ቅርብ በሆነ ስሜት ነው የሚጫወተው። በሙዚቃ መሀል ነው ደግሞ እየተጫወተ የሚተረክልሽ። ጸገነት የሚል አንድ ተወዳጅ ዜማ አለው። ለእሷ የተጫወተው ለእሷ የተዘፈነ ነው። ሌሎችም በርከት ያሉ ዜማዎች ተጫውቶላታል። እና ከተመለሰ በኋላ ያን ለእሷ ያለውን የጎዳውን በጥሩ መንገድ እንዴት ይዞ እንደሚሄድ ያገኘ ይመስላል። አሁን ኋለኛ ህይወቱ ላይ የተከተለውን መንገድ ሲተርክ እንግዲህ ታሪክ አለ ያውም የግል ከሙዚቃ ህይወት ጋር የተገናኘ ቤተሰባዊ ሁኔታን የያዘ ታሪክ። አጨዋወቱ ደግሞ ሌላ ነበርና ሌላው የሙዚቃ ትዕይንቱን ያሳምረው ያሳካው ደግሞ የሙዚቃ ባንዱ ነው። ለዚያ ግርማና የእርሱ ዘመን ድምፃውያንና ሙዚቀኞች ቅርብ ያደረገው፣ በአንጻሩ ደግሞ ወደ ዛሬ ያመጣው ምንም እንኳን የተወሰኑት አብረው የሚጫወቱበት መድረክ ቢኖራቸውም እዚህ ላይ በቀረቡበት መልኩ ግን በተለያየ ጊዜና የተለያየ ልምድ ውስጥ ያለፉ ሙዚቀኞች አንድ ላይ የመጡበት መድረክ ነው። ከቀደሙት እውቅ የሙዚቃ ሰዎች የዳህላክ ባንዱ ጥላይ ገብሬ እና የዋልያሱ አብይ ሰለሞን ጀምሮ ጥላይ ገብሬ ቴነር ሳክስ፣ አብይ ሰለሞን ቤዝ ጊታር፣ ዳዊት ሰለሞን ከዚህ ከኋለኛው ዘመን ነው፣ እሱም ቴነር ሳክስ ይጫወታል። ኤርትራዊው ተመስገን ፑፓ ኪቦርድስ አንዲ ቤተ ዜማ የመድረክ ስሙ ይመስለኛል፣ ወጣት ሙዚቀኛ ጊታር፣ እንዲሁም ጥቁር አሜሪካዊቱ ከበሮ ተጫዋች ታኒሰስ ፕሪስበሪ በእንግሊዝኛው አጠራር ድሪም ቲም የሚባለው አይነት የግርማን ተወዳጅ ዘፈኖች ይበልጥ አስበው አምሽተዋል፣ እና የተዋጣለት ሌላ ዝግጅት አይቻለሁ። ባጭሩ ይህን ይመስላል። ባጭሩ አምልጦሻል፣ ቆንጀት። በርግጥ ይህንን ሁሉ በዝግጅት ዘኸዋል። በትክክል ቆንጀት። በጣም ጥሩ በአካል ከመገኘት ቀጥሎ ያለው እሱ ነው። ለማየት እንጓጓለን አሉና ጥሩ ጊዜ እንዳሳለፍ እርግጠኛ ነኝ። በጣም ጥሩ ጊዜ የነበር ቆንጅታ አመሰግናለሁ። ፍቅር እንደ ነበር በአንቺ Estira <Sing cadem arpeşte ciauci ma ce marat cure let's jump the good old era ta chini <singing> ki mare figuri me cheap on the <laughs> የተመደበልን ሰዓት ወደ መጠናቀቁ በመቃረቡ ለዛሬ ለቅምሻ ያህል የምናሰማችው ቅንብር በሚቀጥለው ፕሮግራማችን የምንመለስበት ነው። በርከት ያሉ ሙያዎች ባለቤት ነች። የፊልም ተዋናይ፣ አቀናባሪና ዲሬክተርም ናት። የሚዲያ ፍቅርና ዝንባሌዋም ገና ከማለዳው በእንግሊዝ ሀገር የሴቶች አዳሪ ትምህርት ቤት ተማሪ ከነበረችበት ጊዜ ይጀምራል። እንግዳችን ሰሎሜ ሙልጌታ

እንኳን ደህና ጠበከኝ። አሉ ለእግዚአብሔር ይስጥልኝ ስለጋበስክ ብዙ የምናነሳቸው ነገሮች አሉ። ምናልባት የቅርቡ ትኩሱ ለእውቅናና ለክብር የበቃሽበት የማህበረ ጊዩራን ዘረ ኢትዮጵያ ብዙዎች በእንግሊዝኛው ምህጻረ ቃል ሲል በሚለው ስያሜ የሚያውቁት ከዘንድሮ ተሸላሚዎች አንዷ ነበርሽ። እንኳን ደስ ያለሽ። እኳን ሮደሳን። እግዚአብሔር ይስጥልኝ። ጊዜን፣ ፍቃድን፣ አቅምን፣ ገንዘብን የሚጠይቅ ነገር ለማህበረሰብ ሲሰጥ የሚያይ ሰው የሚመለከት አለ እና ስራሽን አይተው ለማህበረሰብ ያበረከትሽውን ስራ ተመልክተው ተከታትለው ነው ለዚህ እውቅና ያበቁሽ እና ስራዎች ምን እንደሆኑ መለስ ብለን እናያለን። ከዚህ ቀደም ትልቁ ይመስለኛል የፊልም ስራሽ ውብን ተመልካቾች ዘንድ ከፍተኛ ተወዳጅነት ያተረፈ ስራ ነው። በጊዜው የመነጋገር እድል ነበረን። ዛሬ ግን ከዚያ በፊትም ከዛ በኋላ የሰራሻቸውን ጨምረን እንወያያለን። በቅድሚያ ስለ ሽልማት ምን ተሰማሽ? ምን አይነት ስሜት አሳድረብሽ? ኢትዮጵያውያን ናቸው ወይም ኢትዮጵያውያን አሜሪካውያን ናቸው ያከበሩ ወይ? በጣም በጣም ደስ የሚል ስሜት ነው፣ እውነት ለመናገር ምክንያቱም፣ ከራስ ህዝብ ስታገኝ ክብር በጣም ነው ደስ የሚለው። ለማስረዳትም ቃል የለኝም፣ ግን እውነት የራስ ሰው ሲያመዘግነ በጣም ከፍ ያለ ደስታይስ ተሰምቶኛል። በፊልም ስራሽ ሌሎች እውቅናዎች አግኝተሻል ከዚህ ቀደም፣ ይሄ ግን ለየት ያደርገዋል እያልሽን ነው? ምክንያቱም ከራስ ህዝብ ሲመጣ ከየመጣህበት ህዝብ ሲያከብርህ ልዩ ይሆናል። ሌሎቹ ከሌላም ቦታ ናቸውና ኮርስ እሱን በጣም ደስ ይልሃል። ግን የራስህ ህዝብ ሲያከብርህ በጣም ነው እውነት ደስ ያለኝ። የሚያግባባ ይመስለኛል ትልቅነቱንም እርዳታ አያስቸግርም እንዳልሽ የገዛ ማህበረሰብ የሰጠው እውቅና ነው። ሰሎሜ ፊልም ስራዎችን አስመልክቶ ከተነጋገርን በኋላ አሁንም ከፊልሙ አለም አልወጣሽም። የፊልሙ ኢንዱስትሪ ውስጥ ትሳተፍ ያለሽ ምን አይነት ስራዎች ላይ እየተሳተፍሽ እንደሆነ እንነጋገራለን። ግን አሁን በጋዜጠኝነት በተማርሽ በአጠናሽው ሙያ ደግሞ እየሰራሽ ነው። ቴሌቪዥን ፕሮግራም አለሽ ኢትዮጵያና ኤርትራን ብቻ ሳይሆን አፍሪካን የሚመለከቱ ርዕሰ ጉዳዮች ላይ ታተኩሪያለሽ። የዚህ የምንኖርበት ዩናይት ስቴትስን የሚመለከቱ ጉዳዮች ላይ ታተኩሪያለሽ። እስኪ ንገሪን ስለ ቴሌቪዥን ፕሮግራም። እሺ፣ ደስ ይለኛል። ፕሮግራሙ ስሙ አፍሪካ ወርልድ ቲቪ ነው። እንዳልከው የአፍሪካን ታሪክ ጋዜጠኝነት ሲጀምር ያው እንግዲህ ኒውስ ነው አደለ። እሱን መጀመሪያን እንናገራለን። ሌላም ደግሞ ታሪክ ፊልሞች፣ በአፍሪካ ዲያስፖራም ሆነ አፍሪካ ውስጥ ያሉ ሰዎች ያደረጉትን ታሪኮች እያመጣን በቃ ሰው እንዲያውቃቸው ስለነሱም ስለ እናስታውቃለን። ግን ያው ታሪክ ኒውስ እና ዜና እናቀርባለን እና ግን የአፍሪካን የተመለከተ ማለት ነው። ኢትዮጵያ እንግዲህ የሀገርች ነው እና ደግሞ የኢትዮጵያ ነገር ጫን ብሎ መምጣቱ አይቀርም። የኢትዮጵያ ጉዳይ ይበልጥ ይስብሻል? በኢትዮጵያ ጉዳይ ላይ ያተኮሩ ወይም ኢትዮጵያውያን አሜሪካውያን በዚህ በተለያዩ የዩናይት ስቴትስ ግዛቶች ያሉ የነሱን ስራዎች ታሪካቸውን የሚመለከትም እንዲሁ ታነጋግር ያለች የአፍሪካንም ታሪክ ደግሞ እዚህም ሀገር ስለምንኖር እኔም እዚህ ስለምንኖር የዚህም ሀገር ዜና እናወራለን እና የኢትዮጵያም እዚህም ሆነን ኢትዮጵያኖችም ሆነን ዳያስፖራ ስለሆነን ዳያስፖራም ታሪክ የኢትዮጵያንም ታሪክ ያና አንጥተን ያው ለህዝብ ለማስታወቅና የእውነት ታሪክ መናገር ነው የፈለግ ነው። እና ለማጣራት ደግሞ ነው ጋዜጠኝነት። እንደ ድሮ ለማድረግ ይከብዳል። ብዙ ነገር ተቀይሯል። ግን እኛ በተቻለን መጠን የእውነት ህዝቡ እንዲያውቀውና በምናቀርበው ነገሮች የራሱን አስተያየት እንዲያይ ማለት ነው። እና የእኛ ቻናል እሱን ነው እንግዲህ ፑሽ የምናደረገው ያለው ነው። የእውነት ታሪክ ለመና እውነተኛ ዘገባዎች፣ ተጨባጭ ዘገባዎችን ታቀርባላችሁ። ሰሎሜ ጋዜጠኝነት ያጠናሽው መጀመሪያ የተማርሽውም ቢሆን አሁን ነው እየገባሽበት ያለሽው፣ እንዴት ነበረ ሽግግሩ? በአቶጪም ከፊልሙ አለም ዋና ጊዜሽን የሚወስደው ይመስለኛል። አሁን የቴሌቪዥን ፕሮግራም ብዙ ጊዜ ይጠይቃል። እንዴት ነው ሽግግሩ? ትምህርቱ እውቀቱ፣ ልምዱ ቢኖርሽም የሙሉ ሰዓት ወይም ሰፊ ጊዜ የሚጠይቅ ስራ ስታደርጊው ምን ይመስላል ሽግግሩ? እኔ መጀመሪያ ስራ ቴሌቪዥን ነበረ። ከንስሲ ለኤቢሲ ስራ ነበረ መጀመሪያ ማለት ነው እና እና ያን ስራ አስተያየት ነው የምነግርህ። ታሪክ ነው ሁሉም ፊልም ሆነ ያው ጋዜጠኝነት። ፋክቱን ተናግረ በዚህ ባለ ሰዓት ውስጥ ነው የምትናገረው አይደለም። ፊልምም ደግሞ ታሪክ ነው ግን ረዘም ባለ ሰዓት ጊዜ ወስደህ ነው የምትናገረውና ለኔ ለእኔ ሁለቱም ታሪክ ነው ብዬ ነው የማወራው። የሆነውን ነገርና በመሸጋገር ለጠየቀኝ ጥያቄ ብዙ አልወሰደብኝም። ወደ በፊቱ እንደመመለስ እንደ ታሪክ ነው የማየው። አንድ ነገር ሲሆን ምን ሆነ ከተባለ ታሪኩን በጋዜጠኝነት በፋክቹዋል ነገር ነው የምትነግረው አይደለም። ፊልም ግን ኢማጂን ስለምታረግ ነው ነው በዛ መስኮት ውስጥ ብዙ ነገር ማድረግ ትችላለህ። በጭንቅላት ያሰብከውን እንጂ ሁለቱም ታሪክ ነው አንዱ አቀራረቡ ወደ ሀሳብ ወለድ አንዱ ደግሞ በእለት የሚሆን ጉዳዮች ላይ ያተኩር እንጂ የሚነገሩ የሰው ታሪኮች ናቸው። ነው እንደሱ ነው። ግን ያው ፊልም ብዙ ጊዜ ይፈጃል ለመስራት። ኒውስ በሰዓቱ እና ቶሎ ቶሎ ማምጣት አለብህ እና ተርን አራውንድ ፔሪዮዱ በጣም እንትን ነው። በቅጽበት ውስጥ ነው የሚመላለሰው የማለቂያ የማብቂያ ሰዓት ምን እለዋለሁ። ያኛው ሰፋ ያለ ጊዜ ይሰጥሻል። በወራት በአመታት ውስጥ ሊሆን ይችላል የሚሰራው ጊዜ አለ። ከፊልሙ ጋር በተያያዘ እንዳዋን ተጨማሪ ጥያቄ ባነሳልሽ፣ እያነሳሽ ያለሽው ስለ ተቀባዩ ባህል፣ አንድ የውጭ ሀገር ሰው እዚ ሀገር ሊኖር ሲመጣ የሚጠብቀው ባህል ግጭት ይኖራል። ታዳጊዎች ሲሆኑ ደግሞ ዋና ባህላቸው ያደጉበት ሊሆን ይችላል። ከእድሜ እኩዮቻቸው ጋር ውለው ቤታቸው ሲመለሱ ግን ሌላ ባህል ነው የሚጠብቃቸው። በዚህ መሀል ያለው ግጭት እውነተኛ ግጭት ነው ብዙ ልጆችን ሌላ ፈተና ላይ የአእምሮ ጤናም የቤተሰብም ችግር የሚፈጥር ነገር ነው እና ምን አይነት ምላሽ አገኘሽ ከኢትዮጵያውያን አሜሪካውያን ይህን ፊልምሽን ካዩ በኋላ የራሳቸው ፈተና የሆነ ያን የሚያዩት ከድንገተኛው ነገር ጋር ሳናገናኘው ቅድም ያነሳሽ የባህል ግጭቱን በተመለከተ ምን አገኘሽ? ምን ሰማሽ? ወላጆችም ምን ይላሉ? ይህን ሲያዩ ራሳቸውን መልሶ የማየት እድል ይሰጣልና። በጣም ጥሩ ጥያቄ። ምክንያቱም ብዙ ሰው መጀመሪያ ላይ ፊልሙ እንደወጣ፣ ብዙ እናቶች ልጆቻቸው ይህንን ፊልም አይተው አንድ ሴትዮ አሁን ምን አለችን ልጇ ትዳር ልትይዝ ነበረ እና ትዳሩ እንዲሆን አልፈለገችም እናቷ፣ ምክንያቱም የምታገባው ሰው የሌላ ሰው የሌላ ሀገር ባህል ነበረ እና አልፈለገችም ነበር። እና ፊልሙን ስታይ ለካኔ ልጅን እንደዚህ ነበር ያስጨነኳት እና መታለችን። እሱን አረሰው በቃ በጣም ገረማት እና አልላትም እንደገና ታግባ የተፈለገች የራሷ ቾይስ ነው። ምክንያቱም እሷ የእናትየዋን ጭንቀት ላየች ነው ፊልሙ ላይ ማለት ነው። ሁለተኛ ደግሞ ብዙ ሰው ያው መንታል ሄልት ሹ ስላለ ብዙ ሰዎች መጥተው እሱን ብለዋል። ለካ ቤት ሲመጡ እኛ እንደዚህ ነው የምናስጨንቃቸው ልጆቻችንን እንደዛም ስላሉን አፍሪካ ወርልድ ላይ አመጣ ነው አሁን ዲስከሽን ሰናል ምክንያቱም በውብን የተነሳ እኛም ጋር ቻናሉም ላይ እኗን መስኮልም ይደርሰን ነበር፣ ግን በውብን የተነሳ ኦፕሊ ሰዎች እንደዚህ መወያየት ጀምሩ ነገሩን እና ስለዚህ በዛ እውነት ያቺ ፓርት ልጅቷ በምትጨነቀበት ጊዜ እናትየዋ ደግሞ እንዴት ልጇን ማናገር እንዳቃታት፣ እሱን ብዙ ሰው ረዝኔት አድርጓል። ክብራትና ክብራና አድማጮች የተከታተላችሁት ለቅምሻ ያቀረብነውን ዝግጅት ነው። የሚቀጥለው ፕሮግራማችን ሙሉን እናቀርባለን። ለአሁኑ እንግዳችንን ሰሎሜ ብልጌታን እናመሰግናለን። እግዜር የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሁለት ሀያ አምስት ና ሰላሳ አንድ ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገ ሰኞ ከምሽቱ ሦስት ሰዓት ላይ በመደበኛው ስርጭታችን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታዬ ነን። ለአሁኑ በዚሁ ተሰናበትን። ሰላም፣ በደህና ደሩ።